ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሰኔ 3 2011 ዓ ም ስርጭታችን ጀመረ። ጤና ይስጥልን። እንደምናምሽታችኋል። የምሽቱ አስተናጋጆቻችሁ ቆንጂ ይታዬና፣ ጤና ይስጥልን። ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ። ጠቅላይ ሚኒስትር አብይ አህመድ ዛሬ ወደ አክሱም ላይ ተገኝተዋል። ትኩረት ስልትን መስራት እንዳለብን ጊዜ ካበላሽ ያመልጠን እንደሚችል ግንዛቤ አግኝተናል። ዘገባውን በአብይ ርዕስ ይዘናል አሁን የሰዓቱን ዋና ዋና የዓለም ዜና እናቀርባለን። የነ የነ አቶ ጌታቸው አሰፋን አድራሻ ማወቅ ስለተሳነው የፍርድ ቤት መጥሪያ ማድረስ እንዳልቻለ ለችሎት ያሳወቀው ፌዴራል ፖሊስ ለትግራይ ክልል ፖሊስ ኮሚሽን የትብብር ትእዛዝ እንዲጻፍለት ጠይቋል። አቃቤ ሕግ ደግሞ ተጠርጣሪዎቹ በጋዜጣ እንዲጠሩለት አመልክቷል። ፍርድ ቤቱ ጉዳዩን መርምሮ ትእዛዝ ለመስጠት ቀጠሮ ይዟል። ዘገባ ይዘናል በመጽሔት የ1997ቱን ምርጫ ተከትሎ ሰኔ አንድ የተገደሉ ዜጎችን ዕለት መላ ኢትዮጵያ አንድነት ድርጅት ከወዳጅ ዘመዶቻቸው ጋር ዛሬ ዘክሮ ውሏል። ልጆቻቸው የተገደሉባቸው እናቶች ገዳዮች ለፍርድ እንዲቀርቡ ጠይቀው እንዲህ አይነት አድራጎት እንዳይደገምም ተማጽነዋል። ሰማዕታት ላላቸው መታሰቢያ እንዲቆም ለማስደረግ እንደሚሰራ መኢአድ አስታውቋል። በዚህም ላይ በመጽሔት ክፍለ ጊዜ ዘገባ ይኖረናል። ሱዳን ውስጥ የሲቪል አስተዳደር ጥያቄ ይዘው በመከላከያ ሚኒስቴሩ ደጃፍ የተቀመጡ አድማ የመቱ ሲቪሎችን ፖሊስ በአስለቃሽ ጢስ ከበተነ በኋላ በዋና ከተማይቱ ካርቱም ውጥረት ነግሷል። በሌላ በኩል ወታደራዊው የሽግግር ምክር ቤት የተቃዋሚዎቹን ድምፅ ለመስማትና እንዲሁም የተቋረጠው ድርድር እንዲጀመር ፍላጎት ያለው መሆኑን አመልክቷል። ይህ በእንዲህ እንዳለ አድመኞቹ መንገድ በመዝጋት ህሙማን ወደ ህክምና ተቋማት መመላለስ እንዳይችሉ በማድረግ ጭምር ነዋሪው ህዝብ መተላለፊያ በማጣት እንዲጉላላ አድርገዋል ሲል አንድ የተቃዋሚዎች ህብረት ሰልፈኞችን ወንጅሏል ጄምስ ባቲ የቡድኑን ሰብሳቢ አነጋግሮ ያጠናቀረው አጭር ዘገባ አለ አሉላ ከበደ ያቀርበዋል ዶክተር ፋራ አጋር ብሉናይል ፎረም የተባለው የአስራ አራት ተቃዋሚ ፓርቲዎች ኅብረት ሊቀመንበር ናቸው ካርቱም አሁን ወደ ቀድሞዋ የተረጋጋ ይዞታ ተመልሳለች የሚሉት ዶክተር አጋር የቀድሞ የሱዳን መሪ ኦማር አልበሽር በወታደራዊ ኃይል ከስልጣን የተወገዱበትን የተቃውሞ እንቅስቃሴ ያቀጣጠለው የሱዳን የባለሙያዎች ማህበር ወታደራዊው የሽግግር ሸንጎ ስልጣኑን ለሲቪል አስተዳደር ይልቀቅ በሚለው ጥያቄው ቡድናቸው የማይስማማ መሆኑን ይናገራሉ። ምርጫ ተካሂዶ የመንግሥት ስልጣን በሕዝብ ለተመረጠ የሲቪል አስተዳደር እስከሚተላለፍበትም ጊዜ ድረስ ወታደራዊ የሽግግር ሸንጎ አስፈላጊውን የጸጥታ ጥበቃ እንዲያረጋግጥ ስልጣን ላይ መቆየት አለበት ባይ ናቸው። ሶስት የስልጣን እርከኖች አሉን፦ ወታደራዊው የሽግግር ሸንጎ፣ መንግሥትና የሀገሪቱ ፓርላማ። አሁን ባለው ሁኔታ የሱዳን ጸጥታ ያለው በቋፍ ነው። በመሆኑም ወታደራዊው የሽግግር ሸንጎ የሽግግር ጊዜው እስከሚገባደድ ጊዜ ድረስ ስልጣን ላይ ቆይቶ የሀገሪቱን ሉዓላዊነት እንዲያስጠብቅ ነው የምንፈልገው ያቀረብነው ምክረ ሀሳብ ወታደራዊው የሽግግር ሸንጎ የአገሪቱን ጸጥታ ለማረጋገጥ ከሚሰራው ስራ ባሻገር በመንግስት አስተዳደርም ሆነ በአገሪቱ ፓርላማ ስራ ጣልቃ እንዳይገባ ነው ያሉት የ14ቱ የተቃዋሚ ፓርቲዎች ኅብረት ሊቀመንበር። ይሄም ሱዳን አሁን ላለችበት ሁኔታ ተስማሚ ነው ብለን እናምናለን ብለዋል። የሱዳን የባለሙያዎች ማህበር በእንቢተኝነት አድማው የሚቀጥል መሆኑን አመልክቷል። የተቃዋሚዎቹ ድምፅ ለመስማትና እንዲሁም የተቋረጠውን ድርድር እንዲጀመር ፍላጎት ያለው መሆኑን የወታደራዊ የሽግግር ሸንጎ ያመለከተበትን ውሳኔ ተከትሎ ግን ቀጣዩ አቅጣጫ ምን ይመስል ይሆን የሚለው ያልተመለሰ ጥያቄ ነው። አመሰግናለሁ አሉላ። ዝግጅታችን ይቀጥላል። አፍሪካ ዜናዎች ላይ እንቆያለን። በማዕከላዊ ማሊ ዛሬ በተፈጸመ ጥቃት ቢያንስ 98 ሰዎች መገደላቸው ተገለጸ። የታጠቁ ሰዎች ሌሊት ላይ በነዋሪዎች ላይ ተኩስ መክፈታቸውና መኖሪያ ቤቶችን በሳት ማጋየታቸው ነው የተገለጸው። በቀጠናው የሚገኝ ጋዜጠኛ ለአሜሪካ ድምፅ የፈረንሳይኛ አገልግሎት እንደተናገረው ጥቃቱ ኢላማ ያደረገው ሶባኒቱ የተባለው መንደር ነው። የሞቱ ሰዎች ከ አንድ መቶ በላይ ሊሆኑ እንደሚችሉ ጋዜጠኛው አመልክቷል። መንደሩ ዶጎን የተባሉ ብሔረሰቦች የሚኖሩበት ሲሆን ጥቃቱ በፉላኒ አማጽያን የተከፈተ ሊሆን ይችላል የሚሉ ዘገባዎች ቀደም ብለው ወጥተው ነበር። በዶጎን አርሶ አደሮችና በፉላኒ አርብቶ አደሮች መካከል ለዓመታት ያህል የዘለቀ ውጥረት እንዳለ ተገልጿል። ዚምባብዌ ጠረፍ አካባቢዎች ላይ በሳይክሎን ኢዳይ ማእበል ጎርፍና ዝናብ የተጠቁ አካባቢዎች የሚኖሩ ዚምባብዌያውያን አሁንም የምግብና የመድኃኒት አቅርቦት ችግር ላይ መሆናቸውን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪና የአጣዳፊ እርዳታ ባለሥልጣን ዛሬ ተናግረዋል። ሳይክሎን ኢዳይ የሚል ስም የተሰጠው ከባድ ዝናብና ጎርፍ ያስከተለው የውቅያኖስ ማዕበል ሞዛምቢክንና ማላዊን ደብድቦ ከዚያም ዚምባብዌ ጠረፋ አካባቢዎች ላይ ከባድ የሕይወትና የንብረት ውድመት ከሶስት ወራት በፊት አድርሷል። ኮሎምበስ ማቡንጋ በሰውና በንብረት ከባድ ጉዳት የደረሰበትን አንዷን ቺማኒማኒን ጎብኝቶ የሚከተለውን ዘገባ ከሀረሬ አስተላልፏል። ቆንጅት አጠናቅረዋለች ዝርዝሩን። የመንግስታቱ ድርጅት ከፍተኛ የረዴት ባለስልጣን የሆኑት ኡርሱላ ሞለር ቺማማንዲ ላይ ያለው ሁኔታ እጅጉን የከበደ መሆኑንና ህዝቡም የምግብና የመድኃኒት ችግር ላይ እንዳለ ነው ያስታወቁት። በዚህ ሁኔታ ደግሞ ኤች አይ ቪ በደማቸው የሚገኝ ሰዎች ይበልጡኑ ይጎዳሉ፣ መድኃኒት ማግኘት ስለማይችሉ። መድኃኒቱን ቢያገኙ እንኳን ባዶ ሆዳቸውን ሲወስዱት ሰውነታቸው በደንብ ሊቀበለው አይችልም። የመንግስታቱ ድርጅትና አጋሮቹ ለእርዳታ ጥረቶች ከጠየቁት 294 ሚሊዮን ዶላር እርዳታ ውስጥ ያገኙት 40 ከመቶውን ብቻ መሆኑንም ባለሥልጣኗ ገልጸዋል። ይህ ታዲያ ለ79 ዓመቱ አዛውንት ኤሪስቶ ጋምቤሬ መልካም ዜና አይደለም። ቤታቸው ሙሉ በሙሉ ወድሞ እሳቸው ግን በሕይወት ተርፈዋል። አራት የልጅ ልጆቻቸው ሞተዋል። ሽሩጉቶ እንዲርዋዛ ና ሲኖ ሽሩጉቶ እንዲርዋዛ ኩቱ እንዴ ሁሉም ነው ባለ ነው የደረሰብን ነገር እስካሁን እንደከበደን ነው። ልጄም በልጆቹ ሞት በጣም በሐዘን ተጎድቷል። ቀዬውን ለቀን እንሂድ እያለን ነው። ልጆቹን ያጣበት ቦታ መቆየቱ እየረበሸው ነው ሲሉ ነው የተሰሙት አዛውንቱ። ኮረብታማው የቺማኒ ማኒ አካባቢ በጎርፉ ተጠራርጎ ለግብርናም ሆነ ለከብት ግጦሽ ስለማይሆን ሌላ ቦታ ወስዳችሁ አስፍሩን የሚሉ ነዋሪዎች እየበዙ መሆናቸውን የአካባቢው ባለስልጣናት ይናገራሉ። ሰውን በእቅድ ለተፈጥሮ አደጋ ተጋላጭ ወዳልሆኑ አካባቢዎች ወስዶ ማስፈር እንደሚገባ የተባበሩት መንግስታቷ ባለስልጣን ተናግረዋል። ይሁን እንጂ ለእርዳታ ጥረቶች የሚውለው በቂ ገንዘብ ባለመኖሩ ይህ ጊዜ ሊወስድ እንደሚችል አልደበቁም። አመሰግናለሁ ቆንጂት። ከአሜሪካ ድምፅ ራዲዮ ጣቢያ ነው ዘገባው እየተላለፈላችሁ ያለው። ዜና ነው የምትሰሙት። ዩናይትድ ስቴትስ ከሜክሲኮ ጋር ሌላ በጣም ጠቃሚ የሆነ የኢሚግሬሽንና የጸጥታ ስምምነት ፈርማለች ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ተናግረዋል። ዝርዝሩን ግን አልገለጹም። ፕሬዚደንቱ ይህንን ካሉ በኋላ በሁለቱ አገሮች ድንበር ላይ ውዥምብር መፈጠሩ ተገልጿል። ወደ ዩናይትድ ስቴትስ የሚያመሩትን የማዕከላዊ አሜሪካ ፍልሰተኞች ለመቆጣጠር ጠንካራ መሳሪያ ነው ሰሞኑን የገቡበት ስምምነት ሲሉ ፕሬዚደንቱ ዛሬ ሲኤንቢሲ ለሚባለው የቴሌቪዥን አውታር ተናግረዋል። የፓኪስታን ጸረ ሙስና ባለስልጣን በብዙ ሚሊዮን ዶላር የሚቆጠር ገንዘብ በማጭበርበር ተግባር ሚና ተጫውተዋል የተባሉትን የቀድሞውን የሀገሪቱ ፕሬዚደንት አሊ አዚፍ ዛርዳሪን በቁጥጥር ስር አውሏል። በአሁኑ ወቅት የተወካዮች ምክር ቤት አባል የሆኑት ዛርዳሪ በሚሊዮኖች የሚቆጠር ዶላር ከሀገሪቱ ወደ ውጭ የባንክ ሂሳቦች ለመላክ በርካታ የሀሰት የባንክ ሂሳቦችን ተጠቅመዋል የሚል ክስ ተመስርቶባቸዋል። ፋሪያል ታልፑር የሚባሉ እህታቸውም እንደዚሁ ከእሳቸው ጋር ተከሰዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትዝ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትዝ በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሰኔ 3 2011 ዓ ም ምሽት ፕሮግራም ነው። የሺ 997ቱን ምርጫ ተከትሎ ሰኔ 1 የተገደሉ ዜጎችን ዕለት መላ ኢትዮጵያ አንድነት ድርጅት ከወዳጅ ዘመዶቻቸው ጋር ዛሬ ዘክሮ ውሏል። አውጡልን አውጡልን! ሁለት ወንዳት ልጆችን ሙሽሮች የሚያጣው እኩያ ልጆችን ወንድሜ ብሎ ሲያነሳ ጨካኝ ያዲግ እንኳን አይደለምና፣ እንኳን ባንክ የረባ ቤት እንኳን የለም ነበር። በዛን ወቅት አጣሪ የነበሩ ኮሚቴዎች ወደ ሀገር ውስጥ ገብተዋል። ያ ሰነድ ወደ ሕግ ቀርቦ ገዳዮች የሚጠየቁበት የትኛውንም መራራ የሚያስከፍል ትግል ቢሆን ድርጅታችን መያዝ ከጎናችሁ ሳይሆን ከፊታችሁ ቀድሞ ትግል ያለ ይሄን ማረጋገጥ ነው። ቀድሞ የሰማችኋቸው ሁለት ልጆቻቸው በአንድ ቀን የተገደሉባቸው እናት ናቸው። የተከተሉት ደግሞ የመኢአድ ምክትል ፕሬዚደንት አቶ ሙሉጌታ አበበ ናቸው። ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። ጠቅላይ ሚኒስትር አብይ አሕመድ ከአክሱም ከተማ ነዋሪዎች ጋር ዛሬ ተወያይተዋል። ጠቅላይ ሚኒስትሩ አደጋ አንዣቦበታል የሚባለውን አክሱም ሐውልትም ጎብኝተዋል። ሙሉጌታ አጽባሐ ዝርዝሩን ይዟል። ጠቅላይ ሚኒስትር ዶክተር አብይ አሕመድ በዛሬ ዕለት ረፋድ ላይ ወደ ትግራይ አክሱም ከተማ ሲገቡ በትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል አቀባበል ተደርጎላቸዋል። የጠቅላይ ሚኒስትሩ ጉብኝት በማህበራዊ መገናኛ ሲገለጽ የነበረው በአክሱም ዩኒቨርሲቲ ጉዳይ ለመነጋገር መሆኑ ነበር። የትግራይ ክልል ህዝብና መንግስት ግንኙነት ቢሮ ኃላፊ ወይዘሮ ሊያ ካሳ ግን ጠቅላይ ሚኒስትሩ በአክሱም ከተማ የተገኙት አደጋ ላይ ያለውን ሀውልት ለማየትና በጉዳዩ ላይ ከህዝብ ጋር ለመወያየት መሆኑ እንደሆኑ ተናግሯል። በአካልም ለመጎብኘት ስለፈለጉ አጠቃላይ በሀውልቱ ያሉ ጉዳዮችን የአክሱም ማህበረሰብ ነው የመጡ ዋነኛው አላማ የአክሱም ሀውልት ለመጎብኘት እና ከአክሱም ማህበረሰብ ለመወያየት ነው። ጠቅላይ ሚኒስትሩ አደጋ ተጋርጦበት የተባለውን የአክሱም ሀውልት ከጎበኙ በኋላ ከከተማዋ ተወካይ ነዋሪዎች ጋር በሀውልቱና በወቅታዊ ሀገራዊ ጉዳዮች ላይ መወያየታቸው ገልጸዋል። በውይይቱም ነዋሪዎቹ የሀገር ብቻ ሳይሆን ዓለም አቀፍ ቅርሶች በሆኑት የአክሱም ሀውልቶች ላይ ለተጋረጠው አደጋ መንግስት መፍትሄ እንዲሰጥ ጠይቋል። ጠቅላይ ሚኒስትሩ ሀውልቱን ለመጠገን ከጣሊያን መንግስት ጋር እየተነጋገርንን፣ በአጭር ጊዜ መፍትሄ ይበጅለታል ብለዋል። አንድ ኮሚቴ መጥቶ ነበር ቢሮ ሀውልቱን በሚመለከት አሳሳቢ ነገር እንዳለ ዝዝ መረጃ ቅበውልኛል። በመጀመሪያ እነሱን ማመስገን እፈልጋለሁ። ትኩረት ሰጥተን መስራት እንዳለብን ጊዜ ካምተላሽን ሊያመልጠን እንደሚችል ግንዛቤ አግኝተናል። የምንችለው ማለት አለ የእናንተ ፖሊሳም የእናንተ ብቻ ሳይሆን የሁላችን ስለሆነ አቅም በፈቀደ የምንችለው ማለት እናደርጋለን። የአክሱም ከተማ የመጠጥ ውሃ ችግር እንዲፈታላቸው ነዋሪዎች ጠይቋል። በከተማዋ የመጠጥ ውሃ ችግር እንዳለ እንደማያውቁ ገልጸው ችግሩ በክልሉ መንግስት የሚፈታ ነው ብለዋል። ጠቅላይ ሚኒስትሩም የፌዴራል መንግስትም በዚህ ጉዳይ ድርሻውን እንደሚያበረክት ገልጸዋል። በመድረኩ ላይ የተገኙ ተሳታፊዎች ለቪኦኤ እንደገለጹት በወቅታዊ ሀገራዊ ጉዳዮች ላይ ከነዋሪዎቹ ጥያቄ ተነስቷል። በሚቀጥለው ዓመት ለሚካሄደው ምርጫ ስላለው ዝግጁነትና ጠቅላይ ሚኒስትር አብይ ምርጫው እንዲካሄድ በግል ፍላጎት አላቸው ወይ ተብለው ጠይቀው ምርጫው እንዲካሄድ የፓርቲያቸው ኢህአዴግ አቋም መሆኑ ገልጸው ነገር ግን ውሳኔው ምርጫ ቦርድ ዲሞክራሲያዊ ምርጫ ለማካሄድ ያለው ዝግጁነት እና ሌሎች ፓርቲዎች በማሳተፍ የሚወሰን መሆኑ ገልጸዋል። የኢትዮ ኤርትራ ሰላም በዘላቂነት እንዲቀጥል ምን እየተደረገ መሆኑም ተጠይቀው ጠቅላይ ሚኒስትሩ ሁሉም በውይይት ይፈታል ብለዋል። ከዚያ በላይ ምንም ጥርጣሬ እንዳይነው አብረን አብረን ሰላሙ ይሻለናል የሚል ውጭት ነው። ፊገዋ ግን ከዛሬ ጀምሮ የዛላ መሳበር መክፈት አለባችሁ ብለን የምናዛቸው አርጋችሁ ደግሞ አፋስ በንግግር ነው። ቢከፈት ይጠቅመናል፣ ቢከፈት ምን ጉዳት አለው? እንዴት ቀንስ ተባብለን መነጋገር ያስፈልጋል። የትግራይ ተወላጆችን በተለየ መንግስት እያሰረ ነው የሚል ጥያቄም ተነስቶላቸው ጠቅላይ ሚኒስትሩ ሲመልሱ መንግስት በወንጀል የጠረጠራቸው እንጂ የትግራይ ተወላጆችን ለይቶ አላሰረም ብለዋል። ለአሜሪካ ድምፅ ሙልጌታ አጽብሃ መቅለም። ሙልጌታ አመሰግናለሁ ለዘገባው። የተከበራቸው አድማጮች በዚህ ዘገባ ውስጥ ለነበረው የድምፅ ጥራት ይቅርታ እንጠይቃለን። ከዚሁ ከጠቅላይ ሚኒስትር አብይ ጉዞ ጋር በተያያዘ የትግርኛ ዝግጅት ክፍላችን ባልደረባ በትረ ስልጣን ወደ አክሱም ደውሎ ከከተማይቱ ነዋሪዎች አንዱን አቶ ክብሮም የትባረቅን አነጋግሯል። አንዳንዴ ይህንን የመሰሉ ታሪኮች መንግስት ዓይን ላይ ካላረፉ ሌሎች አካባቢ ያለው እህል ችግሩን በደምብ ካልተረዳው እንደዚህ አይነት አጋጣሚ ሲያጋጥም ያው በቅርበት እዚህ አክሱም አካባቢ ያለው ያስተዳደሩ በጋይድ እንቅስቃሴ የሚሰሩ ከተማው ነዋሪም ያለው ችግር በቅርበት ያለ ሰው ነው የሚረዳው። በእርግጥ ዩኔስኮ ይህኛው ትልቅ ቅርስ፣ የዓለም ቅርስ ነው ብለው መዝግቦታል። እነሱ ትኩረት ሳይሰጡት ቀርተው ሀውልቱ ከሚወድቅ ሀውልቱን ከምናጣው በቅርበት ያለው የአክሱም ህብረተሰብ፣ ሀገሪቷን እየመሩ የሚገኙ ትልቅ ባለስልጣን እሳቸው ስለሆነ እሳቸው ትልቅ ትኩረት ሰጥተው ዩኔስኮም ቅርስና ጥበቃ ባለስልጣንም ጫና አድርገው በአጭር ጊዜ ሀውልቱ ካለበት ችግር ቢያድን ብለው ነው የአክሰም ተወካዮች እስኪ በጠቅላይ ሚኒስትሩን ደግሞ ሄደን በዛ እስኪ ደግሞ እንሞክረው ከሚል ህሳቤ ነው ወደዚ ሄደ። አመሰግናለሁ በትረንና አቶ ክብሮም ይትባረክን። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት የሰማችሁት የዕለቱን አብይ ርዕስ ነበር። በነገራችን ላይ የኒውዮርክ ከተማ ማዕከላዊ ክፍለ ከተማ ከሆነው ማንሃታን ሰማይ ጠቀስ ፎቆች በአንዱ ላይ ሄሊኮፕተር መውደቁን የተለያዩ ዜና ምንጮች አሁን እየተናገሩ ናቸው። ዝርዝሩ እንደደረሰን እናቀርብላችኋለን። የነ አቶ ጌታቸው አሰፋን አድራሻ ማወቅ ስለተሳነው የፍርድ ቤት መጥሪያ ማድረስ እንዳልቻለ ለችሎት ያሳወቀው ፌዴራል ፖሊስ ለትግራይ ክልል ፖሊስ ኮሚሽን የትብብር ትዕዛዝ እንዲጻፍለት ጠይቋል። አቃቢ ህግ ደግሞ ተጠርጣሪዎቹ በጋዜጣ እንዲጠሩለት አመልክቷል። ፍርድ ቤቱ ጉዳዩን መርምሮ ትዕዛዝ ለመስጠት ቀጠሮ ይዟል። መለስካቸው አመሃ ተከታትሎታል። አቃቢ ሕግ በከባድ የሙስና ወንጀል ክስ የመሠረተባቸው የብሔራዊ መረጃና ደህንነት አገልግሎት የቀድሞውን ዋና ዲሬክተር ጨምሮ ለአራት ተከሳሾች መጥሪያ ሊያደርስ እንዳልቻለ ፖሊስ ጉዳዩን ለያዘው ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ወንጀል ችሎት በጻፈው ደብዳቤ አስታወቀ። ፍርድ ቤቱ ጨምሮ እንዳብራራው ፌዴራል ፖሊስ በጻፈው በዚህ ደብዳቤ መጥሪያዎቹን ለትግራይ ክልል ቅርንጫፍ ፌዴራል ፖሊስ ጽሕፈት ቤት ፋክስ ቢያደርግም የተከሳሾቹን ማለትም የአቶ ጌታቸው አሰፋ፣ አጽባሃ ግደይ፣ አሰፋ በላይና ሺሻይ ልዑል አድራሻ በግልጽ ስለማይታወቅ የፍርድ ቤቱን መጥሪያ ሊያደርስ እንዳልቻለ ምላሽ ሰጥቷል። ስለሆነም ፍርድ ቤቱ ለትግራይ ክልል ፖሊስ ኮሚሽን የትብብር ትዕዛዝ እንዲጽፍለት አመልክተዋል ብሏል። ፍርድ ቤቱ ሲያብራራ አክሎም የተከሳሾቹ አድራሻ የት ነው ሲል ፍርድ ቤቱ ለአቃቤ ሕግ ጥያቄ አቅርቧል። አቃቢ ሕግም በክስ ማመልከቻው ላይ ከተመለከተው ውጪ እንደማያውቅ መልስ ሰጥቷል። በምርመራ መዝገቡም ከዚህ የተለየ አድራሻ እንደሌላቸው አቃቢ ሕግ አስረድቷል። ስለሆነም ተከሳሾቹ የተመሠረተባቸው ክስ ከአስራ ሁለት ዓመት በላይ የእስር ቅጣት ሊያስጥልባቸው ስለሚችል ጉዳያቸው በሌሉበት ሊታይ ሕግ ይፈቅዳል ብሏል። ስለዚህም በጋዜጣ ጥሪ እንዲደረግላቸው ፍርድ ቤቱ ትእዛዝ እንዲሰጥ አቃቢ ሕግ አመልክተዋል። ፍርድ ቤቱ በዚህና በሌሎች ጉዳዮች ላይ ትእዛዞችን ለመስጠት ለሰኔ 12 ቀን 2011 ዓ ም ቀጠሮ ቆርጧል በሌላ በኩል ደግሞ ከቀትር በፊት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በቀድሞ የሶማሌ ክልል ፕሬዚዳንት በአቶ አብዲ መሐመድ ዑመር እና ሌሎች ተከሳሾች መዝገብ ላይ ትእዛዞች ሰጥቷል በዚህ መዝገብ ላይ ችሎቱ ለዛሬ ቀጠሮ የሰጠው እስካሁን ተይዘው ፍርድ ቤት ያልቀረቡ ተከሳሾችን ጉዳይ ለማየት ነበረ አቃቢ ህግ በዛሬ ዕለት ስምንት ተከሳሾችን በችሎት አቅርበዋል። ከስምንቱ መካከል ሁለቱ ብቻ ማንነታቸውን ሲያምኑ፣ ስድስቱ ግን በክስ ማመልከቻው የተጠቀሰው ስምና ማንነት ከእነሱ ጋር እንደማይመሳሰል ለፍርድ ቤቱ ገልጸዋል። አንድ ተከሳሽ ደግሞ በክስ ማመልከቻው የወንድ ጾታ እንዳለው የተገለጸ ቢሆንም ተይዛ የቀረበችው ግን ሴት እንደሆነች ታይቷል። አቃቢ ህግ ተጨማሪ ጊዜ እንዲሰጠው ቢጠይቅም ተከሳሾቹና ጠበቆቻቸው ጥያቄውን በጽኑ ተቃውመውታል። የተፋጠነ ፍትሕ የማግኘት መብታችንም ተነፍጓል ብለዋል። ቢያንስ ቀደም ሲል በቁጥጥር ስር ለዋሉትና አዲስ ለተያዙት ተከሳሾች የሚሰጠው ቀጠሮ የተለያየ እንዲሆንም ጠይቀዋል። አቃቢ ሕግ እስከ ዛሬ ፍርድ ቤት ለመቅረብ ካልቻሉ ፍርድ ቤቱ በጋዜጣ ጥሪ እንዲደረግላቸው ትዕዛዝ እንዲሰጥለትም ጠይቋል። ፍርድ ቤቱ በበኩሉ አቃቢ ሕግ ዛሬ ያቀረባቸውን ተከሳሾች በሚገባ ማስረጃ አረጋግጦ እንዲያቀርብ ተከሳሾቹም በክሱ ከተመለከተው ማንነታቸው የተለዩ ለመሆናቸው በማስረጃ እንዲያረጋግጡ ትእዛዝ በመስጠት ለሰኔ 6 ቀን 2011 ዓ ም ቀጠሮ ቆርጧል ለሌሎቹ በሁለቱም ወገን ለቀረቡ ጥያቄዎች በዚሁ ቀጠሮ ትእዛዝ እንደሚሰጥ ገልጾላቸው ችሎቱ ተነስቷል መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። በጦር ላይ ማሰልጠኛ ሰፈር ስልጠና ላይ የነበሩ የኦሮሞ ነጻነት ግንባር የቀድሞ ታጣቂዎች ስልጠናቸውን አጠናቀው ወደሚፈልጉት የሥራ መስክ ሊሰማሩ መዘጋጀታቸውን ለአሜሪካ ድምፅ ገልጸዋል። ታጣቂዎቹ በተለያዩ የሥራ መስኮች እንዲሰማሩ ምቹ ሁኔታ መፈጠሩን የኦሮሚያ የመንግሥት ኮሚኒኬሽንስ ቢሮ ኃላፊ አቶ አድማሱ ዳምጠው ተናግረዋል። ፀሐይ ዳምጠው ተጨማሪ አላት። ከአዲስ አበባ የአባገዳዮችና የቴክኒክ ኮሚቴውን ጥሪ በመቀበል ወደ ጦላይ ማሰልጠኛ ካምፕ የገቡ የቀድሞ የኦነግ ታጣቂዎች የሥልጠና ቆይታቸውን ጨርሶ መውጣታቸውን ለአሜሪካ ድምፅ ራዲዮ ተናግረዋል። ማቴዎስ ፍቃዱ የቀድሞ የኦነግ ታጣቂ ሲሆን በአሁኑ ወቅት ወደ ንግድ ስራ ለመግባት ስልጠና መውሰዱን ተናግሯል። ስሙ እንዳይጠቀስ የጠየቀው የቀድሞ የኦነግ ታጣቂ የነበረው አሁን የመንግስት ሰራተኛ ሆኖ መመደቡን አስረድቷል። አነ የመረጥኩ በሙያይ ገብቼ ማስራት ነው ፈለኩ ድሮም የጨረስኩ ዲግሪህም በኢንዱስትራል ኬሚስትሪ ሲሆን አዳማ አካባቢ ተመድቤ አሁን ስራ ላይ ደርሻ ያለ። አሁን መንግስት የሀገሪቷ የፖለቲካ ምህዳርን ለማስፋት በሰራው ስራ ተፎካካሪ የፖለቲካ ፓርቲዎች በሰላም መንገድ ወደ ሀገር ገብቶ እንዲታገሉ ተደርጓል ያሉት የኦሮሚያ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ አድማሱ ዳምጠ ናቸው። በዚህ መሰረት የቀድሞ የኦነግ ታጣቂዎች በሰላም ገብቶ ህዝባቸውን ባላቸው እውቀትና አቅም እንዲያገለግሉ በተደረገላቸው ጥሪ መሰረት ወደ ሀገር ተመልሷል ያሉት አቶ አድማሱ ታጣቂዎቹ በአሁኑ ወቅት በፍላጎታቸው ስራ መስክ እንዲሰማሩ መንግስት ምቹ ሁኔታ ፈጥሯል ብሏል። ከስምንት መቶ በላይ የኦነግ ሰራዊት የስልጠና ማዕከል ገብተው ከዛ በኋላ ደግሞ በሚፈልጉት የስራ ዘርፍ ላይ መሰማራት ሉ ቃል ተገብቶ ነበረ። በዚህም መሰረት ጠና ከገቡ መካከል ሰላሳ ስድስቱ ያቋረጡትም ትምህርት መቀጠል እንደሚፈልጉ ፍላጎታቸውን ገልጸው ትምህርታቸውን የሚቀጥሉ ይሆናል። ሁለት መቶ ሀምሳ ዘጠኝ ደግሞ በፖሊስ ሰራዊት ውስጥ በመግባት በፖሊስነት ህዝባቸውን ማገልገል ፍላጎት እንዳላቸው በመግለጥ በቀጣይ የፖሊሳዊ ስልጠናን ወስደው ወደ ስራ የሚሰማሩ ይሆናል። መቶ ሀያ ስድስት የሚሆኑ ደግሞ በተለያዩ የግብርና ዘርፎች ላይ ለመሰማራት ፍላጎት ባሳዩት መሰረት በተለይቶ የግብርና ግብዓት አቅርቦቱም በተለያዩ ነገሮችም ላይ የሚ ደረግላቸው ድጋፍ እና ቀድመ ስልጠናዎችም የሚሰጣቸው ይሆናል። ሰባ ሁለት የሚሆኑት ደግሞ የመንግስት ሰራተኞች ነበርን። ስለዚህ የተገባሪ ሆነ መስራት ነው የምንፈልገው ባሉት መሰረት የመንግስት ሰራተኛ ሆነው ተቀጥረዋል። የተቀሩት አራት መቶ ሶስት የሚሆኑት በተለያዩ የንግድ ዘርፎች ፍላጎት በማሳየታቸው በዚሁ መሰረት ወደ ስራ የሚሰማሩ ይሆናል። መንግስት የብድር አቅርቦት በማመቻጨት፣ የስራ ቦታ በማመቻጨት የሚሰሩትን ስራ ደግሞ የገበያ ትስስር በመፈጠር አስፈላጊው ክትትልና ድጋፍ የሚያደርግ ይሆናል። ሁሉም በተሰማሩበት ዘርፍ ውጤታማ እንዲሆኑ መንግስት ቁርጠኝነቱን በተግባር የሚያሳይ ይሆናል። ለአሜሪካ ድምፅ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ። አይድ፣ አምጠውንና አመሰግናለን። ወደ ቀጣዩ ዘገባ ስናልፍ ደግሞ ሰባት የፖለቲካ ፓርቲዎች ተዋህደው የፈጠሩት የኢትዮጵያ ዜጎች ለማኅበራዊ ፍትሕ ፓርቲ ኢዜማ ከሀገር ውጭ ሲያካሄድ የመጀመሪያ የሆነውን የማስገንዘቢያ መድረክ በአሜሪካ አድርጓል። ዋሽንግተን ዲሲ ላይ ትናንት በተከናወነው ዝግጅት የፓርቲው መሪዎች በመጪው ምርጫ ላይ ከመፎካከር ይልቅ ቅድሚያ የሚሰጧቸው ጉዳዮች እንዳሉ ለታዳሚዎች ተናግረዋል። ሀብታሙ ስዩም በስፍራው ተገኝቶ ተከታትሏል። ከ300 በላይ የሆኑ የምርጫ ወረዳዎች ላይ ትኩረት አድርጎ ከብሔር ቀመስ የፖለቲካ ትርክት ይልቅ ዜግነትን የሚያስቀድም የፖለቲካ መርህ መታወቂያ ነው ሲል ራሱን ለሕዝብ ያስተዋውቀው አዲሱ የኢትዮጵያ ዜጎች ለማኅበራዊ ፍትሕ ፓርቲ ኢዜማ በቀጣዩ ሀገራዊ ምርጫ ላይ ከመፎካከር በፊት ቅድሚያ የምሰጣቸው ጉዳዮች አሉኝ ብሏል። የፓርቲው የሕዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ፣ አንደኛ ሀገርን ማረጋጋት ከሁሉ በፊት በሁሉም የኢትዮጵያ ክፍሎች ዜጎች በነጻነትና በሰላም ወጥተው የሚገቡበት የተረጋጋና ሰላም የሰፈንበት ኑሮ የሚኖሩበት ሁኔታ ያስፈልገናል። ኢዜማ ለውጡን ለማስከንና ሀገርን ለማረጋጋት ከሁሉም ባለድርሻ አካላት ጋር ተባብሮ የሚሰራ ይሆናል። ሁለተኛ ለውጡን ተቋማዊ ማድረግ። ኢትዮጵያ ውስጥ የመጣውን ለውጥ የምንፈልገውን አላማ እንዲመታ ከጥቂት ስልጣን ጫፍ ላይ ያሉ አመራር ሰጪዎች በጎ ፈቃድ ወጥቶ ተቋማዊ መሆን ይገባዋል። የመንግስት ተቋማት ሁሉንም ዜጎች በኩል የሚያዩና ለየትኛውም የፖለቲካ አመለካከት ወይንም የእምነት አመለካከት የማይወግኑ ገለልተኛ ሆነው ሕግን ብቻ መሰረት አድርገው ሕዝብን ማገልገል የሚችሉበት ቁመና እንዲኖራቸው፣ እንዲሁም እርስ በርሳቸው የሚጠባበቁ ወይንም ቼኬንድ ባላንስ ያላቸው እንዲሆኑ ኢዜማ የተቻለውን ሁሉ ይሰራል። እነዚህ ሁለት አብይ ተግባራት ሳይከናወኑ ለስልጣን የሚደረግ ፉክክር ውስጥ መግባት ሀገራዊ መረጋጋትን ከዛም አልፎ የሀገር ህልውና ላይ ከፍተኛ የሆነ አደጋ እንደሚደቅን እናምናለን። ከኢትዮጵያ ውጭ ሲዘጋጁ ቀዳሚ ከሆኑት ፓርቲውን ማስታወቂያ መድረኮች አንዱ በሆነው የዋሽንግተን ዲሲ ህዝባዊ ስብሰባ ላይ ነው። ይህንን ያሉት ፓርቲው በጠቅላይ ሚኒስትር አብይ አህመድ መንግስት የተወሰዱ ጅምሮችን በመልካም እንደሚመለከትም በዚህ መድረክ አስታውቀዋል። በእርግጥ አብይ ከውስጥ ነው የወጣ፣ ግን ሜንታሊ አጌኒስ ነው እሱ ከነዛ ውስጥ የወጣ ፊዚካሊ እንደ ኤፒዲያረ ትሪት ልናደርጎ እንችላለን። ግን ያለው አስተሳሰብና ይዞ የመጣሰብ የምንደገፈው አስተሳሰብ ነው። ከፓርቲው አመራሮች መካከል አንዱ የሆኑትን አቶ ኦባንግ አማንን የሰማ ናቸው። የኢትዮጵያ ዜጎች ለማኅበራዊ ፍትህ ፓርቲ ኢዜማ አስቸኳይ የተቃውሞ አጸፋዎችን ማሰማት በሚገባበት ሰዓት ዝምታን መርጧል። የዶክተር አብይን አስተዳደር ጥፋቶች ለመተቸት ተነሳሽነት አጥቷል የሚሉ ትችቶች በዚህ መድረክ ላይ ተነስተው ነበረ። ወያኔ ያቆመው መንግስት ነው ያለ አሁንም እየደግፉ ያሉት እሱ ነው። ስለዚህ በአሁኑ ሰዓት ላይ የተሰራ ያለው አዲስ አበባ ላይ አብይ የሚመራው ድርጅት ወገኖችን፣ ህዝቦችን እያፈናቀለ ሄደውም በሚጠይቁበት ሰዓት ህፃናቶች እየሞቱ ነው። በአሁኑ ሰዓት እያለቀሱ ነው። ይህንን ጉዳይ አይታየትም። እርሶ አብይን የመደገፍና የመደገፍ ጉዳይ ነው ወይ? ለካ ትግል ላይ ያስገባው ፓርቲው አሁን በስልጣን ላይ ላለው መንግሥት ያለው መልካም እይታ በመንግሥት ኃይሎች የሚፈጠሩ የመብት ክልከላዎችና የሕግ መሠረት የሌላቸው እርምጃዎችን በተመለከተ ድምፁን ለማሰማት እንዳልገታው የፓርቲው መሪ ፕሮፌሰር ብርሃኑ ነጋ ይሟገታሉ። የመግለጫዎች ብዙ ዝም ብለን አናወጣ ምናምን ስንል ላለው መንግሥት የምናያቸውን ችግሮችና ስህተቶች አነግርም ማለት አይደለም። አሁን ዛሬ የተናገርኳቸውን የስርዓቱ ችግሮች የሚባሉትን በጽሁፍ ነው። ወደ ሰላሳ ምናምን ገጽ ጽሁፍ አዘጋጅተን ነው ወስደን የሰጠናቸው። እነኝን ችግሮች በደንብ እንትን ካላያችኋቸው በኋላ አገሪቱ ወደ ችግር ትገባለች። እኛ ይሄንን ነገር የማደናቀፍ ኢንትረስት የለንም። ማለት ስህተቶች ሲፈጠሩ ዝም ብለን እናያለን ማለት አይደለም። እንናገራለን። አፕሮፕሬት ቻንል አለን ይሄንን የምንናገርበት በፓርቲዎች ስብሰባዎች ላይ እንናገራለን በቀጥታም ግን ለነሱ እንትና እናደርጋለን። እኛም በየቦታው በምንሄድበት ጊዜ ሁልጊዜ ግዜ እንዲህ አይነት ችግር ይገጥመናል። ለኛም አልጋ ባልጋ አይደለም። ሁልጊዜ እየተከራከረን እየተጋፋን ምን እያልን ነገሩ ግን እንዳይበጠስ እየተጠነቀቀን እናርገውን። በዚህ ህዝባዊ ስብሰባ ላይ የተገኙ ተሳታፊዎችን ጥያቄ መሰረት አድርገው በፌዴራል አወቃቀር ስርዓትና በአዲስ አበባ ይገባኛል ጥያቄ ላይ አቋማቸውን አጋርተዋል። የፌዴራሊዝም ስርዓት ኢትዮጵያ ውስጥ እንዲቀጥል እንፈልጋለን፣ ግን እውነተኛ ፌዴራሊዝም እንዲሆን እንፈልጋለን። ዘውግ ላይ የተመሰረተ ፌዴራሊዝም እንዲሆን አንፈልግም። በግልጽ የሚለው ፕሮግራማችን ምንድን ነው? የመንግስት አደረጃጀት ፌዴራላዊ ይሆናል። የፌዴራል መንግስትና የአካባቢ አስተዳደሮች ይኖራሉ። የአስተዳደር አካባቢዎች አወቃቀር በሚከተለው መርሆች መሰረት ይሆናል እና አራት መርሆች ናቸው አሉት። መልክአ ምድራዊ አቀማመጥ፣ የህዝብ አሰፋፈር፣ ለአጠቃላይ አስተዳደራዊ ና የልማት ስራዎች አመችነት አንዱ ነው። ቋንቋ፣ ባህል፣ ስለ ልቦናዊ ቁርኝትና ታሪክ ሁለተኛው ነው። የሀብት ስብጥርና ፍትሃዊነት ሶስተኛው ነው። ለብሔራዊ መግባባት አመቺ ሁኔታ መፍጠርን መሰረት ባደረገ ሁኔታ ይሆናል ፌዴራሊዝም እንዲዋቀር የምንሰራው ማለት ነው። አዲስ አበባ የማንነች የሚለውን ጥያቄ ማንም እንትን ለማድረግ አይደለም። እነስክንድር ገና ከመጀመራቸው በፊት ኢትዮጵያ ቴሌቪዥን ጋር ባደረግኩት የመጀመሪያ ኢንተርቪው ያልኩት ይህን አዲስ አበባ የማንነች የሚባል ጥያቄ የእብድ ጥያቄ ነው። አዲስ አበባ የአዲስ አበባ ከተማ ነዋሪዎች ነው። ከዚህ ውጭ የሚነሳ ጥያቄ ሊኖር አይገባም። ይሄ አቋማችን ነው። በፊትም ያልነው ነው። ወደፊትም እንለዋለን። እኛ እንደውም ከዛም በላይ ሄዶ ሁሉም ከተሞች እራሳቸውን ያስተዳድሩ። ቅድም ስለ ድሬዳዋ የጠየቀው ወንድሜ አንዱ ክሊር የሆነ መገለጫ ይሄ አሁን ፌዴራሊዝም ተብሎ የሚባለው ነገር የማይሰራ መሆኑ የድሬዳዋ ከተማ ህዝብ የድሬዳዋ ከተማን መሪዎች መምረጥ አይችልም። በፊት በመጣ ቀመር አርባ ሶማሌ አርባ ኦሮሞ ሀያ ደሞ እዚህ አካባቢ ያላችሁ ታይም ምትተራመሱት አይነት እኮ ነው አሚን እንዴት አይነት እብደት እንደሆነ እኮ ነው የምታየው። ቀደም ብለው ከተሰሙት ሐሳቦች በተጨማሪ ፓርቲው መሬትን በተመለከተ ያለውን አቋም ተጠይቋል። መሬት እንደ ቀደመው ዘመን የግል የወል እንዲሁም የመንግሥት በሚል ስሪት ሊኖረው ይገባል የሚል አቋም ፓርቲው እንዳለው ተሰምተዋል። አሁን በሥራ ላይ ያለው የኢፌድሪ ሕገ መንግሥት የማይሸጥ የማይለወጥ ሲለሚገልጸው መሬት ባለቤትነቱ ለመንግሥትና ለሕዝብ ብቻ መሆኑ ተደንግጓል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ ሀብታሙ ስዩም ከስቱዲዮ። እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። ተከታዩ ስፖርት ነው። አድማጮቹ ጥላሁን ኃይሌ ታሪክ ሰርቷል። ጥላሁን ባለፈው ሐሙስ በዘንድሮ የዳይመንድ ሊግ ውድድር አራተኛ መዳረሻ በሆነችው ሮም የተደረገውን የ5000 ሜትር ፉክክር በ12 ደቂቃ 52 ሰከንድ 98 ማይክሮ ሰከንድ በመሮጥ አንደኛ ሲወጣ የአመቱን ፈጣን ሰዓትን ማስመዝገቡ ይታወሳል። ከሮም ውድል ሦስት ቀናት በኋላ ደግሞ በሆላንድ ሄንግሎ በተካሄደው የኤፍቢኬ ጨዋታዎች የ5000 ሜትር ውድድር በ12 ደቂቃ 57 ሰከንድ 56 ማይክሮ ሰከንዶች በመሮጥ አሸናፊ ሆኗል። ይህ ድሉ ጥላሁንን ባለፉት ስምንት ዓመታት በአራት ቀናት ውስጥ በተደረጉ ሁለት የ5000 ሜትር ውድድሮች ከ13 ደቂቃ በታች የሮጠ የመጀመሪያው አትሌት ያደርገዋል። ከጥላሁን በፊት በአራት ቀናት ውስጥ የተደረጉ ሁለት የ5000 ሜትር ውድድሮችን ከ13 ደቂቃዎች በታች የጨረሰው ኢትዮጵያዊ አትሌት አሰፋ መዝገቡ ነው። አሰፋ ይህን ታሪክ ያስመዘገበው ከ21 ዓመታት በፊት በብራሰልስ እና በርሊን በተካሄዱ ውድድሮች ነበር። የዓለም አትሌቲክስን የሚያስተዳድረው ዓለም አቀፉ የአትሌቲክስ ፌዴሬሽኖች ማህበር ስያሜውን እንደሚቀይር አስታውቋል። የማህበሩ ስራ አስፈጻሚ ኮሚቴ በሞናኮ ባደረገው ስብሰባ አዲሱ ስያሜው የዓለም አትሌቲክስ ብቻ እንዲሆን ወስኗል። ማህበሩ ስያሜውን ብቻ ሳይሆን አርማውንም እንደሚቀይር አስታውቋል። የዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር ከመቶ ዓመታት በላይ ሲጠቀምበት የቆየውን ስያሜውን ወደ ዓለም አትሌቲክስ በመቀየሩ የአዲሱ ትውልድ አባላት የሆኑት ወጣቶች ወደ አትሌቲክስ እንደሚሳቡና ተሳትፏቸውም እንደሚጨምር ተስፋ እንደሚያደርጉ የማህበሩ ፕሬዝዳንት ሴባስቲያንኩ ገልጸዋል። አዲሱ ስያሜውና ምልክቱ ግን ስራ ላይ የሚውለው በመስከረም 2012 ዓ ም በዶሃ ከሚካሄደው የዓለም አትሌቲክስ ሻምፒዮና በኋላ በሚኖረው ጠቅላላ ጉባኤ ሲጸድቅ ነው። ወልቂጤ ከተማ ወደ ኢትዮጵያ ፕሪምየር ሊግ ለማለፍ ከጫፍ ደርሷል። በሶስት ምድቦች ተከፋፍሎ እየተደረገ ባለው የከፍተኛ ሊግ ውድድር ከምድብ ለ ወልቂጤ ከተማ ከሜዳ ውጪ ሃንበሪቾን አንድ ለዜሮ በማሸነፉና ተከታዩ ኢትዮጵያ መድን በዲላ ከተማ ሁለት ለአንድ በመሸነፉ በሁለቱ ቡድኖች መካከል ያለው የነጥብ ልዩነት ስድስት ሆኗል። ከፍተኛ ሊጉ ሊጠናቀቅ ሁለት ጨዋታዎች ብቻ የሚቀሩ በመሆናቸው ወልቂጤ ወደ ኢትዮጵያ ፕሪምየር ሊግ ከሚገቡት ሶስት ቡድኖች አንዱ ለመሆን ከቀሪ ሁለት ጨዋታዎች አንድ ነጥብ ብቻ ማግኘት ወይም በሁለቱም ጨዋታዎች ተሸንፎ የጎል ልዩነቱን ማስጠበቅ በቂው ነው። ቀሪዎቹ ምድቦች እየመሩ የሚገኙት ሰበታ ከነማና ሀዲያ ውሳናም ወደ ፕሪምየር ሊጉ ለመግባት ተቃርበዋል። የኢትዮጵያ እግር ኳስ ፌዴሬሽን የዲሲፕሊን ኮሚቴ የድሬዳዋ ከነማ የቀድሞ ተጫዋቾች ባቀረቡት ክስ ዙሪያ ፌዴሬሽኑ ያስተላለፈውን ውሳኔ የድሬዳዋ ከነማ እንደማይቀበለው አስታወቀ። ፌዴሬሽኑ ፈርጣማ ክንድ ያላቸውን ክለቦች ፍላጎት ለመጠበቅ አቋሙን እየቀያየረ የድሬዳዋ ከነማን ግን በተደጋጋሚ ያለአግባብ እየቀጣ ነው ብለዋል። ፌዴሬሽኑ ውሳኔውን ካላስተካከለ ከፌዴሬሽኑ ተሰናብታችኋል የሚል ደብዳቤ ይሰጠን ብለዋል የክለቡ የቦርድ አመራር። አዲስ ቸኮል ዝርዝር አለው። የኢትዮጵያ እግር ኳስ ፌዴሬሽን የዲሲፕሊን ኮሚቴ የድሬዳዋ ከነማ ተጫዋቾች በነበሩት ዮናታን ከበደ፣ ወሰኑ ማዓዜና ሀይሌ ሸቴ ዙሪያ ያስተላለፈውን ውሳኔ እንደማይቀበለው የድሬዳዋ እግር ኳስ ፌዴሬሽን አስታወቀ። ሶስቱ ተጫዋቾች መጋቢት አስር ቀን ድሬዳዋ ከነማ ካለበቂ ምክንያት ከስራ አሰናብተናል ሲሉ ለኢትዮጵያ እግር ኳስ ፌዴሬሽን አቤቱታ ያቀረቡ ሲሆን ክለቡን ከሀይሌ ሸቴ ጋር በስምምነት መጨረሱን፣ ሁለቱ ግን የብቃት ማነስ ስላሳዩ ተገቢ ማስጠንቀቂያ ሰጥቼ አሰናብቻለሁ ብሎ መመለሱን የፌዴሬሽኑ ደብዳቤ ያመለክታል። በጉዳይ ላይ ውሳኔ ያስተላለፈው የኢትዮጵያ እግር ኳስ ፌዴሬሽን የዲስፕሊን ኮሚቴ የድሬዳዋ ከነማን የስራ ስንብት ውሳኔ መሻሩን የግልግል ኮሚቴ በማቋቋም ጉዳዩን በሰላማዊ መንገድ እንዲፈታ፣ እንዲሁም የተጫዋቾቹ ቅሬታ በግልግል ጉባኤ መፍትሄ እስከሚያገኝ ድረስ የተቋረጠ ደሞዛቸው በአስር ቀን ውስጥ እንዲከፈል፣ የድሬዳዋ ከነማ ይህንን ባያደርግ ከፌዴሬሽኑ ምንም አይነት አገልግሎት እንደማያገኝ አስጠንቅቋል። ፌዴሬሽኑ ባወጣው ሕግና ተጫዋቾቹ በፈረሙት ውል መሰረት ነው እርምጃ የወሰድ ነው ያሉት የድሬዷ ከነማ ምክትል የቦርድ ሊቀመንበር አቶ ሱልጣን አልይ የፌዴሬሽኑን ውሳኔ እንደማይቀበሉ ገልጸው ፌዴሬሽኑ በተደጋጋሚ የድሬዷ ከነማን ያለ አግባብ ይጫናል ሲሉ አማረዋል። ስፖርታዊ ጨዋነት መልተላብሰን በሁሉም ክልሎችና ከተሞች ላይ በምናደርጋቸው ጨዋታዎች ከፍተኛ የሆነ በደል ነው እየደረሰብን ያለው በፌዴሬሽኑ የተለያዩ ቅጣቶች ተጥሎብናል። በተለያየ አግባብ ቅጣቶቹ እንዲነሱልን ስንጠይቅ ነበር። አንድም ተፈጻሚ ሆኖ አልተገኘም። በአንጻሩ ዛሬ ተወስነው ነገ የሚሻሩ የፈርጣማ ክንድ ባለቤት የሆኑ ክለቦች ውሳኔዎች ሲቀለበሱ እያየን እየሰማን ነው። ፌዴሬሽኑ ለጠየቃችሁት ጥያቄ አዎንታዊ ምላሽ ባይሰጥ እርምጃችሁ ምን ይሆናል? ተብለው ለተጠየቁት አቶ ስልጣን አለይ ሲመልሱ አንደኛ ፌዴሬሽኑ በዲስፕሊን ኮሚቴው በኩል ባሳወቀን ደብዳቤ ላይ ምንም አይነት አገልግሎት አታገኙም ነው። ቀድሞውኑ ስናገኝ ወይ ነበር ወይ ነው። አንደኛው ነገር ሁለተኛው፣ የምናጣው ነገር አይኖርም። የምንፈልገው ነገር ፌዴሬሽኑ ከፕሪሚየር ሊጉ ተሰናብታቸዋል የሚል ደብዳቤ እንዲሰጠን ነው የምንፈልገው። ከዚህ ውጭ የድሬዳዋ ህዝብ፣ የድሬዳዋ ስፖርት ቤተሰብ በሂደቱ ላይ እንዲሳተፍም የራሳችንን ስራ እንሰራለን። ከዛ ቦርዱም ህዝቡም በአንድ ላይ የሆነን የመጨረሻ ውሳኔ ወስንን የምናሳውቅ ነው የሚሆነው። በጉዳዩ ላይ የኢትዮጵያ እግር ኳስ ፌዴሬሽን በይፋ የሰጠው ምላሽ የለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። የፖርቹጋል የወንዶች እግር ኳስ ብሔራዊ ቡድን የአውሮፓ ሀገራት ሊግ ሻምፒዮን ሆኗል። አሰልቺ ሆኗል የተባሉትን የሀገራት የወዳጅነት ጨዋታዎች ለማስቀረት በአውሮፓ እግር ኳስ ማህበር የተጀመረውና በደርሶ መልስ የሊግ ስርዓት ለመጀመሪያ ጊዜ በተካሄደው ውድድር ፖርቹጋል ከኔዘርላንድ ጋር ለፍጻሜ ተገናኝተዋል። ጎንካሎ ጎዴሽ በስልሳኛው ደቂቃ ያስቆጠራት ብቸኛ ጎል ደግሞ ፖርቹጋልን ለአሸናፊነት አብቅታለች። የፖርቹጋል የወንዶች የእግር ኳስ ብሔራዊ ቡድን ከሶስት ዓመታት በፊት የአውሮፓ ዋንጫን ከፍ ያደረገ ሲሆን የአውሮፓ ሀገራት ሊግ ሁለተኛ ትልቁ ድሉ ነው። የብሔራዊ ቡድኑ አንበል ክርስቲያኖ ሮናልዶ ደግሞ በክለብና ብሔራዊ ቡድን ያገኛቸውን ዋንጫዎች 29 አድርሷል። የቡድን አጋሩ በርናንዶ ሲልቫ የውድድሩ ኮከብ ተብሎ ተመርጧል። በመለያ ዓመቶች ስዊዘርላንድን ያሸነፈው የእንግሊዝ ብሔራዊ ቡድን ደግሞ ሶስተኛ ሆኖ ጨርሷል። ራፋኤል ናዳል የሮላንድ ጋሮስ ንጉስ መሆኑን አስመስክሯል። በፓሪሱ የሮላንድ ጋሮስ የሜዳ ቴኒስ ፉክክር የፍጻሜ ፍልሚያ ናዳል ዶሚኒክ ቲየምን ሶስት ለአንድ አሸንፏል። ከፍተኛ ፉክክር በታየባቸው የመጀመሪያዎቹ ዙሮች ናዳል አንደኛውን ዙር 6 ለ3 ሲያሸንፍ በሁለተኛው ዙር ግን 7 ለ5 ተረቷል። ሆኖም በሶስተኛውና አራተኛው ዙር 6 ለ1 6 ለ1 በሆነ ተመሳሳይ ውጤት አሸንፏል። ናዳል በባለቀይ አሸዋ ሜዳው ፉክክር ለመጀመሪያ ጊዜ በ1997 ዓ ም ከተሳተፈ ወዲህ 12 ጊዜ ለፍጻሜ ደርሶ ሁሉንም ድል አድርጓል። አሁን በአጠቃላይ ያገኛቸውን በተለምዶ ግራንድ ስላም የሚባሉትን ዋና ዋና ድሎች ቁጥርም 18 አድርሷል ከዋነኛ ተፎካካሪው ሮጀር ፌዴረር ላይ ለመድረስ የሚቀረውም ሁለት ዋና ዋና ድሎችን ማስመዝገብ ነው። ለኢትዮጵያና ዓለም አቀፍ የስፖርት ዘገባዎች የአዲስ አበባውን ግርማቸው ከበደንና የድሬዳዋውን አዲስ ቸኮል አመሰግናለሁ። ወደ አስመራ እንዙር፣ ደግሞ እዚያ ብርሃነ በረሃ አለ። ትናንት የ2019 አስመራ ማራቶን በከተማይቱ ጎዳናዎች ላይ ተካሂዷል። ውድድሩ አህጉራዊ መስፈርቶችን በማሟላት ለመጀመሪያ ጊዜ የተደረገ ሲሆን በወንዶች ውድድር ከኢትዮጵያ ሶስት፣ ከኬንያ ሁለት፣ ከኡጋንዳ ሶስት፣ ከታንዛኒያ ሶስት፣ ከደቡብ ሱዳን አንድ እንዲሁም ወደ ሀምሳ የሚጠጉ ኤርትራውያን አትሌቶች በተሳተፉበት ውድድር ኤርትራዊ መሐሪ ጸጋይ በሁለት ሰዓት ከአስራ አምስት ደቂቃ ውድድሩን በማጠናቀቅ የስድስት ሺህ ዶላር ተሸላሚ መሆን ችለዋል። ኢትዮጵያዊ ታደሰ አሰፋና ኤርትራዊ ፔትሮ ማሞ ሁለተኛና ሶስተኛ በመሆን የአራትና የሁለት ሺ ዶላር ሽልማት አግኝተዋል። ኤርትራዊው መሐሪ ጸጋይ ኤርትራ ውስጥ ተይዞ የነበረውን የማራቶን ሰዓት በሶስት ደቂቃ አሻሽሎ ነው ውድድሩን የጨረሰው። በሌላ በኩል ወደ ሰላሳ የሚጠጉ የኤርትራውያን አትሌቶች ብቻ የተሳተፉበት የግማሽ ማራቶን ውድድሩን ደግሞ ናዝሬት ወሉ በሁለት ሰዓት ከአስራ ስምንት ደቂቃ ውድድሯን በማሸነፍ የአርባ ሺህ ናቅፋ ተሸላሚ ስትሆን ከሆብ ተስፋ ጋብርና ስምረት መርሃዊ ተከታትለው በመግባት ሁለተኛና ሦስተኛ በመሆን የሰላሳና የሀያ ሺህ ናቅፋ የገንዘብ ሽልማት ተበርክቶላቸዋል። ከውድድሩ በኋላ ኤርትራዊ መሐሪ ጸጋይ ከኢትዮጵያ ኬንያና ኡጋንዳ ትልቅ ፉክክር እንደሚገጥመ አምኖና ተዘጋጅቶበት በመግባቱ ውድድሩን ሊያሸንፍ እንደቻለ ተናግረዋል። ናዝሬት ወልዱ በበኩሏ ምንም እንኳን ኮሆብ ተስፋ ጋብር በአስራ አምስተኛው ኪሎ ሜትር አምልጣ ብትሄድም ፍጥነቴን ጠብቄ በመከተል ያለኝን የስምንት መቶ ሜትር የፍጥነት ልምድና አቅም ተጠቅሜ በመጨረሻ ቀድሚያት መግባት ች ያለው ብላለች። በወንዶች የሁለተኛ ደረጃን የያዘው ኢትዮጵያዊ ታደሰ አሰፋ በበኩሉ በውጤቱ እንደተደሰተና የህዝቡ ቲፎ ወዞ ይሄን ውጤት እንዲያመጣ እንደረዳው ተናግረዋል። ውጤቱ በጣም ደስ ይላል። ከሚገባ በላይ ከጠበቅኩ በላይ ነው ውጤቱ ደስ የሚላ ግን እጅግ በጣም ደስ ብሎኝ ያስሮጠኝ የህዝቡ ቲፎዞ በጣም የሚያስደስት በእውነት እንደው ፈጣሪ እድሜና ጤና ይስጣቸው። በጣም ደስ የሚል ነገር ነው። በቃ ማለት አልጠበቅኩም። በቃ እኔ ምንም እኔ ብቻ ምንድነው በደስታ ነው የመጣሁት። ቢያንስ በቃ ከደረጃ ውስጥ አልወጣም የሚለው መንፈስ ይዜ ነው የመጣሁት። በዚህ በኤርትራና በኢትዮጵያ መካከል የሰላም ስምምነት እና ግንኙነት ከተጀመረ በኋላ ለመጀመሪያ ጊዜ በተካሄደው ውድድር ኤርትራውያንና ኢትዮጵያውያን ተከታትለው በመግባታቸው እንዳስደሰታቸው የተናገሩት የኢትዮጵያ አትሌቲክስ ፌዴሬሽን ጽህፈት ቤት ኃላፊ አቶ ቢልልኝ ማቆያ ስፖርት የሰላም መሰረት በመሆኑ እንዲህ አይነት ውድድር በአፍሪካ ቀንድ የሚገኙ አገራትን በስፖርት በማስተሳሰር ግንኙነታቸውን በማጠናከር በኩል ጉልህ ሚና እንዳለው ተናግረዋል። አሁ እንግዲህ ስፖርት አንዱ ትልቁ የሰላም መሰረት ነው። እንግዲህ ህዝብና ህዝብን የሚያገናኝ ነው። ከምንም በላይ ደግሞ አካላዊ ብቃትና አእምሮ ንቃትን ከማምጣት ባሻገር ህዝብን ያቀራርባል፣ ያገናኛል። ስለዚህ እንዲህ አይነቱን ውድድር አጠናክሮ በሁለቱ ሀገሮች መካከል መቀጠል ኢስት አፍሪካ ያለውን ሰላም ማረጋገጥ ያስችላል ብዬ አስባለሁ። እንግዲህ በኢስት አፍሪካ ትልቁ የፖለቲካ መስመር ነው፣ የዲፕሎማሲ መስመር ነው። ይህንን መስመር ህዝብ ለህዝብ በማገናኘት የጋራ ተጠቃሚነትን የጋራ ልማት ማምጣት የሚያስችል እንቅስቃሴዎች ለማስገባት አንዱ የልማት አካል ስፖርት ነው። ስለዚህ እናጠናክር ተሰራል። ኬንያ፣ ኢትዮጵያ፣ ኡጋንዳ ሁሉም በምስራቅ አፍሪካ ያሉ አስሩ ሀገሮች ውድድር እያካሄዱ ህዝቦቻቸውን ቢያዝናኑ ቢያስደስቱ የተሻለ የሰላም መረጋጋት ይፈጠራል ብዬ አስባለሁ። በዕለቱ የጋራ ሩጫ የተካሄደ ሲሆን በሩጫውም የመንግስት ከፍተኛ ባለስልጣኖች ዲፕሎማቶችና ወደ 20 ሺህ የሚጠጉ የአስመራና አካባቢያ ነዋሪዎች ተሳትፈውበታል። ብርሃነ በርሀ ለአሜሪካ ድምፅ ከአስምራ ዘጋቢዎቻችንን እናመሰግናለን። ወደ አፍሪካ ነክ ርዕሶች ነው የምናልፈው። አብራችሁን ቆዩ። የሱዳን የሰሞኑ አባዜ ትንታኔ ነው ዝግጅቱ የያዘው። አዘጋጅና አቅራቢዋ አዳነች ፍስሐ የአፍሪካ ጉዳዮች ባለሙያውንና በመቀሌ ዩኒቨርሲቲ የቅርስ ጥበቃ ጥናቶች ዶክትሬት ፕሮግራም አስተባባሪና በቅርስ ጥበቃ ዲፓርትመንት የዓለም አቀፍ ጉዳዮች አስተባባሪውን ዶክተር አየለ በከሬን ጋብዛለች። ወደ ዝግጅቱ እንለፍ። በተለይ በፈረንጆቹ አቆጣጠር ሰኔ አራት ማክሰኞ ዕለት የተደረገው ጭፍጨፋ በጣም በጣም ሕዝብን ያስቆጣ ያናደደ እና ደግሞ የማይጠበቅ ነበረ። ምክንያቱም በአሁኑ ጊዜ በተለይ በሀያ አንደኛው መቶ ክፍለ ዘመን ምንም ያልታጠቁ በሰላማዊ መንገድ ሰላማዊ ሰልፍ የሚያደርጉ ጥይት በመተኮስ ሰውን መረፍረፍ በአሁኑ ጊዜ ማንም የሚጠብቀው አይደለም። እንደዛ አይነት ነገር ደግሞ ምንም አይነት የፖለቲካ መፍትሄ ሊያመጣ የሚችል አይደለም እና ያ ድርጊት ዓለምን በማስቆጣቱ አፍሪካም ቢሆን ሌላም ቦታ ቢሆን ትልቅ ቁጣ ነው የቀሰቀሰው እና ወታደሮቹ በዚህ ሁኔታ ስልጣኑን በእጃችን እናደርጋለን ካሉ በጣም ተሳስተዋል። ያ ስልጣን እጃቸው ውስጥ ሊቆይ የሚችል አይደለም። ምንድን ነው ግን ለዛ ያደረሰው? መወያየትም ጀምረው ነበረ። ለዛ ያደረሰው ምንድን ነው? መጀመሪያ መረዳት ያለብን ምንድን ነው አሁን ሱዳን እየተካሄደ ያለው አብዮት ነው። አብዮት ማለት ምንድን ነው? መናው ህዝቡን ያጠቃለለ የጨመረ ታላቅ የፖለቲካ እንቅስቃሴ የፖለቲካ ለውጥ እንዲመጣ እንቅስቃሴ እየተካሄደ ነው ያለው፣ እና በዛ በፖለቲካ እንቅስቃሴ ምክንያት ነው እነዛ ወታደር ዋና ጣቢያ ፊት ለፊት ባለው አደባባይ ቁጭ ብለው የሚፈልጉት ነገር እስከሚመጣ ድረስ መንገድ በመዝጋት ቁጭ በማለት መንገዱ ላይ እና ያ የሚፈልጉት ነገር እስከሚመጣ ድረስ በሰላማዊ በሆነ መንገድ ምንም አይነት አመፅ ሳያመጡ በሰላማዊ መንገድ እየተንቀሳቀሱ ነበረ። እንግዲህ ወታደሩ መፈንቅለ መንግስት አድርጎ ፕሬዚዳንት ኦማር አልበሽርን ከገለበጠ በኋላ ለብቻቸው ስልጣኑ መያዝ ስለፈለጉ ሰላማዊ ሰልፍ አድራጊዎቹ ደግሞ በምንም አይነት ፋታ ሊሰጧቸው ስላልቻሉ ያው በጠመንጃ እንሰተዋለን በሚል ነው። እንግዲህ ማክሰኞ ጠዋት ቢያንስ ቢያንስ እንግዲህ በሰላማዊ ስልፍ የሚያደርጉት የሚሉት መቶ አስራ አንድ ደርሷል። አሁን የሞቱት እነሱ ደግሞ ስልሳ አንድ ብቻ ነው። ከስልሳ አንዱም ሀምሳ ስምንቱ በጥይት እየተረሸኑ ናቸው ብለው ተናግረዋል። እና ዋናው እንግዲህ ምንድን ነው አስፈራርቶ ከቦታው ሰዎችን አባረው ስልጣን ይዘው ለመግዛት ነበረ አላማው። ግን አልተሳካላችሁም። ያገዳደሉ ሁኔታም የሚገርም ነው። ከህዝብ ጋር የሚኖር ወታደር፣ ፖሊስ፣ የጸጥታ ኃይል የሚያደርገው አይመስልም። የአባይ ወይም የናይል ድልድይ ከዛ እየወረወሩ የጋርዲያን ጋዜጣ ላይ ያወጣውን ሳነብ የቆሰሉትን ወደ ወንዙ እየወረወሩ ሰፊ የሴቶች ተሳትፎ የነበረ ሲሆን ሴቶችን ደግሞ እስር ቤት ወስደው እየደፈሩ ነው የሚባለው። እና እርምጃ የሚወስደው ማን ነው? እንደምናውቀው የሽግግር ወታደራዊ ምክር ቤት የተቋቋመው ኦማር በሽር ከተገለበጠ በኋላ አንደኛ፣ በዘመናዊ ስልት የሰለጠነ የጦር ሰራዊቱ አለ። ሁለተኛ ደግሞ ኦማር በሽር ያቋቋመው የነበረው ራፒድ ሰፖርት ፎርስስ ወይም ደግሞ እኛ እዚህ ፈጥኖ ደራሽ እንደምንለው ሚሊሽያ ነው። እሱ ያቋቋሙ ነበር። ሁለቱ አንድ ላይ ሆነው ነው እንግዲህ ይህን ምክር ቤት ያቋቋሙት እና ይሄ ሁለተኛው ፈጥኖ ደራሽ የሚባለው ከዚህ በፊት ብዙ ግብ የሰራ በአሁኑ ጊዜ ለምሳሌ የመን የሚዋጉት እነሱ ናቸው እና የእነሱ መሪ ትልቅ ምኞት አለው መሪ ለመሆኑ የበሽርን ቦታ ለመውሰድ ትልቅ ፍላጎት ያለው ጀነራል ሄምቲ የሚባል አለ። የእሱ የሚመራው ሚሊሻ ነው። እንግዲህ ከዚህ በፊትም ዳርፉርን ጃንጃዊድ ይባሉ ነበረ። ስማቸውም ቀይረው ነው አሁን ፈጥኖ ደራሽ የተባሉት እንጂ ጃንጃዊድ እንግዲህ የታወቀ ነው። ዳርፉር ላይ በጣም ትልቅ ግፍ የፈጸመ አሁንም እንግዲህ በተለይ በሰማያዊ አባይ አካባቢ ኮርዶፋ በሌሎቹም ቦታ ብዙ ግፍ ፈጽመዋል፣ እና ያንን ግፍ ነው እንግዲህ አሁን ካርቱምም ላይ ተጠቅመን፣ ህዝቡን አስፈራርተን፣ አባረን ስልጣን እንይዛለን በማለት ነው። እና እንግዲህ የሚያሳየን ምንድን ነው? ሌላው ነጥብ አንደኛ በጦሩና በአርሚው ወይም ደግሞ የሰለጠነው ወታደርና እነዚህ ፈጥኖ ደራሾቹ መካከል መግባባት የለም። እንደውም ይሄ ፈጥኖ ደራሹን የሚመራው ሰውዬ ትልቅ ምኞት አለው መሪ ለመሆን እና የነሱ ናቸው አሁን እንደውም የሰላማዊ ሰልፍ ያደረጉት በአሁኑ ጊዜ ሶስት ዋና ዋና ጥያቄዎች አንስተዋል። ከእነሱ ውስጥ አንዱ ይሄ ፈጥኖ ደራሹ መፍረስ አለበት፣ አርሚው ብቻ ነው መኖር ያለበት እሱ መፍረስ አለበት ብለው ዲማንድ አድርገዋል። ሌላው ድርድር ውስጥ አንገባም፣ ህዝባዊ መንግስት መቋቋም አለበት፣ የሽግግሩም ህዝባዊ መሆን አለበት በሚል መግለጫ አውጥተዋል። በተለይም ሳኡዲ አረቢያ፣ ግብፅም፣ ዩናይትድ አረብ ኤምሬትስም ሁሉም ወደ ንግግር እንደገና ተመልሰው እንዲገቡ በማዘዛቸው ሀሳባቸውን ቀይረው አሁን ለመነጋገር ይፈልጋሉ። ግን ሰላማዊ ሰልፍ ደግሞ ያደረጉት አሁን በተራቸው ከእነሱ ጋር በምንም አይነት ንግግር ውስጥ ልንገባ አንችልም፣ የአፍሪካ ህብረትም የህዝባዊ መንግስት መቋቋም አለበት በሚል አንነጋገርም ብለዋል። ስለዚህ አሁን የሚሰራው መንግስት በጦሩ መካከል፣ በተለይ በወጣት መኮንኖች መካከል የእርስ በርስ ጦርነት እንዳይነሳ ነው ልዩነት ስላለ ልዩነት ስላለ አዎ ልዩነት ስላለ። ሁለተኛ እነዚህ ፈጥኖ ደራሽ የሚባሉት ብዙ ትምህርት የሌላቸው ዝም፣ ጀነራል ሄምቲ የሚባለው ዶሮ የግመል ነጋዴ ነበረ። ከዛ ተነስቶ ነው እንግዲህ አሁን ጀነራል ለመሆን የቻለው በሽር መልምሎት እዛ ደረጃ የደረሰው። እና ጠበቃዎች መምህራን ሲሆኑ፣ ሌላው ደግሞ ምንድን ነው እነሱ ራሳቸው ትልቅ ድርጅት ፈጥረው የነፃነትና የሰላም ህብረት የሚል ፈጥረው በዛ ድርጅት ውስጥ የራሳቸው ተናጋሪ ኖሯቸው በጣም በተቀላጠፈው ሁኔታ ነው አመፁን እያ እንትን ትግሉን እያካሄዱ ያሉት። ሌላው ደግሞ ምንድን ነው ትግሉ ሰላማዊ የሆነ ግድያው ከተፈጸመ በኋላ ፈርተው ይሸሻሉ ብሎ ነበረ። እርግጥ ዋና መስሪያ ቤት ፊት ለፊት ካለው ተነስተዋል፣ ግን ወደ ሌላ ቦታ ነው ከተማ ውስጥ የሄዱት። እንዲህ ማለታቸውን አላቆሙም፣ አልፈሩም ማለት ነው። ዲሞክራቲክ ሶሳይቲ ወይም ዲሞክራቲክ ህብረተሰብ ሱዳን ውስጥ እንዲፈጠር ተነስተዋል፣ ቆርጠው ተነስተዋል ማለት ነው። በሱዳኑ አቤታዊ እንቅስቃሴ ከፍተኛ የሴቶች ተሳትፎ እንደነበረ ነው የሚገለጸው እና ምክንያቱ ምን ሊሆን ይችላል? አድማጮች፣ ከእንግዳው ጋር የተደረገው ውይይት በሚቀጥለው ሳምንት ተመልሰን እንመጣበታለን። ትመለሳለች አዳነች። አንድ ዝግጅት ይቀረናል። መኢአድና ቤተሰቦች በ1997ቱ ምርጫ የተገደሉትን ዘከሩ። የ1997ቱን ምርጫ ተከትሎ ሰኔ አንድ የተገደሉ ዜጎችን እለት መላ ኢትዮጵያ አንድነት ድርጅት ከወዳጅ ዘመዶቻቸው ጋር ዛሬ አክብሮ ውሏል። ልጆቻቸው የተገደሉባቸው እናቶች ገዳዮች ለፍርድ እንዲቀርቡ ጠይቀው እንዲህ አይነት አድራጎት እንዳይደገም ተማጽነዋል። ሰማዕታት ላላቸው መታሰቢያ እንዲቆም ለማስደረግ እንደሚሰራም መኢአድ አስታውቋል። መለስካቸው አመሃ ዝርዝሩን ይዟል። መላው ኢትዮጵያ አንድነት ድርጅት ባለፈው ቅዳሜ በዋና ጽሕፈት ቤቱ ግቢ የሰኔ 1 ቀን 1997 የነፃነት ሰማዕታት መታሰቢያን ከተገደሉት ዜጎች ቤተሰቦች ከመያድ ደጋፊዎችና ጥሪ ከተደረገላቸው እንግዶች ጋር በመሆን አክብሮ ውሏል። ከ14 ዓመት በፊት በ997 ዓ ም ከተካሄደው ሀገር አቀፍ ምርጫ በኋላ የህዝብ ድምፅ ተሰርቋል፣ በሚል ተቃውሞ ሰልፍ በወጡ ሰላማዊ ሰዎች ላይ የመንግሥት የፀጥታ ኃይሎች በወሰዱት እርምጃ በአዲስ አበባ ከተማ አያሌ ዜጎች እንደተገደሉ በመታሰቢያው ዕለት የተገኙት ወላጆች ቁጥር ይመሰክራል። ሰኔ አንድ ቀን 1997 ዓ ም በመንግሥት ታጣቂዎች የተገደሉት አብዛኞቹ ወጣቶች ፎቶግራፍ በትልቅ ሰሌዳ ላይ ይታያል። መሥዋዕትነታችሁ ለሕግ የበላይነት፣ ለእኩልነት፣ ለነጻነትና ለዴሞክራሲያዊ ሥርዓት ግንባታ የተከፈለ ዋጋ ነውና ክቡር ነው ይላል ከፎቶግራፎቹ በላይ የሚታየው መፈክር። አንድ በሥነ ሥርዓቱ ላይ የተነበበ ጽሑፍ እንደሚለው በዚህ ዕለት ከአስር ዓመት ታዳጊ ሕፃን አንስቶ እስከ 6 ዓመት አዛውንት በጥይት ተደብድበው ተገድለዋል። ልጆቻቸውን ካጡ እናቶች አንደበትም የሚከተሉትን ሰምተናል። እኛ የልጆቻችን እንዳል አውጡልን፣ ለምለው አውጡልን፣ አውጡልን። ሁለት ወጣት ልጆችን ሙሽሮችን ያጣሁት እኩያ ልጆችን ወንድሜን ብሎ ሲያነሳ ጨካኝ ዲግ እንኳን አይደለምና እንኳን ባንክ ያረባኔት እንኳን የለም ነበር በዚያ። እኛ ግን ሁልጊዜ እንኳን ሰኔ አንድ አሁንም ለሚያልቁት ወጣቶች እያለቀስን ነው ያለን። እኛ ይበቃናል። ወጣት አይለቅ፣ ወጣት አይለቅ እኛ ይህንንን አንድ በሉልን። ንድን ለሚፈልገውና ለሚገባው መንግስት አቤት በሉልን። ከዚህ በላይ መናገር አልችልም። በጣም ብሶት አለብኝ። ዝረዝርም አልችልም። በአጭሩ ብቻ ማስረዳች እኛ ሁሉ ብዙ በደን ነው። ከሞቱ ደማቸው ከፈሰሰ ልጆቻችን ዘለፋ ነው፣ ትርፍ ነው። ባንክ ሰረቁ፣ ባንክ ዘረፉ። እንደገና ቃላችሁ ስጡ፣ ተሁሉም መረሳው ነገር ቃላችሁ ስጡ ብለን ስድስት ኪሎ አምስት ኪሎ አርበኞቹ ጋር ተወስደን በዛን ሰዓት በግድ ሀያ አምስት ሀያ አምስት ብር መሳፈረ ብሎ ሰጥቶን ሲያበቁ እነሱ ለሟች ቤተሰቦች ካሳ ከፍለናል፣ ሀያ አምስት ሺ ብር ካሳ ከፍለናል ተብሎ በሚዲያ ሁሉ ተሰራጅተዋል። እኛ ይሄ ሁሉ ነገር እና ለፍርድ ቅረብልን ልጆቻችን ደም ፈሶ እንዳይቀር። ይህም ጭላንጭና መጨረሻውንም እሱ ፈጣሪ ይጨመሩበት። እናንተንም ወደ ሀገር የሚያገባችሁትን ኢትዮጵያዊ ሁሉ አለ ይጠብቃችሁ። አሁንም አደራ የሚላችሁ መንግስት በሚለወስ ሰዓት አደራ፣ ዲሞክራሲ እንዲሰፍን፣ ወጣት ደም እንዳይፈስ፣ ወጣት ሁሉም በፍላጎቱ ስልጣን መያዝ አለበት። ሰው ሳይገል ሳይጋደል ደም ሳይፋሰስ እኔ መምህራን ኮሌጅ ትምህርት ቤት የሞተብኝ ልጅ እሱ እናት ነኝ። አመሰግነ። የኔ ልጅ አስራ ሰባት አመቱ ነው። በሩ ላይ ገለው ባንክ ሲዘርፍና እስረኛ ሲያስለቅቅ እሱ ባለው አሸናፊ የሚባል የአስራ ሰባት አመቱን ልጅ ሀያ ሰባት አመት ብለው ይህን መግለጫ ሰጥተዋል። የምናገረው ሌላ የምናገረው የለኝም። በወቅቱ ልጆቻቸውን ካጡት ወዳጆች መካከል አንዱ አቶ አያሌው ወዳጆ ደግሞ የሚከተለውን መልዕክትና ጥሪ አቅርበዋል። አሁን የምታያቸው ሁሉ መርካቶ አካባቢ የወጡ እናቶች ናቸው። መርካቶ፣ ኮልፌ፣ ኳስ ሜዳ፣ አዲሱ ሚካኤል፣ ጨውበረንዳ፣ ጎጃም በረንዳ፣ አብነት፣ ልደታ ጡ አርባ ሁለት ልጆች ናቸው መጡት መርካቶ አካባቢ አሁን ከአርባ ሁለቱ ሰላሳ ሁለቱ ማህበር አለን እንገናኛለን። ምንም በወቅቱ ደጋፊ ያደረገልን የለም። አሁን ማህበራችንም እየተዳከመ ሄደዋል። በዚህ አጋጣሚ ለኢትዮጵያ ሕዝብም ለሞላ ኢትዮጵያ ውጭ ብላሉ አውሮፓም፣ አሜሪካ ለሚገኙ በሐዘናችን ተካፋይ እንደነበረ አሁንም ከጎናቸው እንዲቆሙ እንጠይቃለን። በማቹ የተሰቡ ስሙ የመላው ኢትዮጵያ አንድነት ድርጅት ምክትል ፕሬዚዳንት አቶ ሙሉጌታ አበበ በበኩላቸው ድርጅታቸው ለእነዚህ መስዋዕት ለሆኑ ዜጎች ሊደረግ የሚገባውን ሁሉ ከፍጻሜ ለማድረስ ስራ እንደሚጀምር ተናግረዋል። በደልን አንሸከምም ብለው ለሞቱ ሰማዕታት ማልቀስ አያስፈልግም በምንም አይነት ድርጅታችን መያር ደግሞ ይሄንን ለማረጋገጥ በየትኛውም አግባብ በዛን ወቅት አጣሪ የነበሩ ኮሚቴዎች ወደ ሀገር ውስጥ ገብተዋል። ያ ሰነድ ወደ ህግ ቀርቦ ገዳዮች የሚጠየቁበት የትኛውንም መራራ የሚያስከፍል ትግል ቢሆን ድርጅታችን መያድ ከጎናችሁ ሳይሆን ከፊታችሁ ቀድሞ ትግል ያደርጋል። ይሄን ማረጋገጥ ይፈልጋለን። ለእነዚህ ኢትዮጵያውያን መታሰቢያ እንደሚቆምላቸውም አቶ ሙሉጌታ ቃል ገብተዋል። ቅድም አንድ ወንድሜ ሲናገሩ እንዳሉት ደርግ የጨፈጨፋቸው ኢትዮጵያውያን ሀውልት ሲሰራላቸው አላቸው። ገዢዎቻችን የጨፈጨፏቸው ሀውልት የማይሰራበት ምክንያት የለም። በአደባባይ ሀውልት እንዲሰራላቸው ድርጅታችን መያድ አሁንም የትኛውንም ያክል ዋጋ ቢያስከፍል ይሄንን ተግባራዊ ለማድረግ በጽኑ ይታገላል፣ ማረጋገጥ ይፈልጋል። መያድ ጥሪ ካደረገላቸው እንግዶች መካከል አቶ ወንድሞ ይብሳ ይገኙበታል። አቶ ወንድሙ ይብሳ ከአንድ ዓመት በፊት ከተለያዩ የሀገሪቱ ክፍሎች በሽብር ወንጀል ተከሰው ፍርድ ቤት ለሚቀርቡ አያሌ ኢትዮጵያውያን በነፃ ጥብቅና ቆመዋል። የዕለቱን መታሰቢያ መሠረት በማድረግ መልእክት ለታዳሚው አቅርበዋል። የጋራ አገር በጋራ አገር በጋራ ጉልበት ለመገንባት የተከፈለ የኢትዮጵያውያኖች ሁሉ ደም ነው። ይህ ደም ከንቱ አልቀረም፣ ከንቱም አይቀርም። እናት አባት ወንድም እህት የስጋ ዘመዳቸው የሞተባቸው በመሆኑ እናንተ ብቻ ሳትሆኑ መላ ኢትዮጵያውያን የሰው ዘር ሁሉ ጥልቅ ሀዘን ይሰማዋል ግፈኞች የመጨረሻው ውርደታቸው ጥቁር ሻማ መልበስ ነው ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይባላል ልጆቿ ተባብሮ አሁን በጀመሩት የሰላም መንገድ ኢትዮጵያን ከፍ በማድረግ ግፈኞች እንደነሱ ግፍ ሳይሆን በህግ አግባብ ደረጃ በደረጃ የሚጠየቁበት ጊዜ እየመጣ ነው። አሁን የመጣውን የውስጥ መሻሻል ተባብረን ተረባርበን አፈንጋጮችን ሳንከተል ጠርዝ ጠርዝ ያሉትን ሳናዳምጥ አንድ ኢትዮጵያም በተባበረ ክንድ እስካሁን የነበረውን የሸት ፌዴራሊዝም ሳይሆን የሁለት ፌዴራሊዝም፣ ከሁሉም በላይ የሰው ዘር ክብር የሚከበርበት ኢትዮጵያ የክርስቲያንም የእስላሞችም ተቀባይ ሀገር ነው። የዋቅፈቶቹ መገር ነው። ይህ ልምላሜ እንዲቀጥል ሐዘናችሁ ወደ ሐዘን ሳይሆን ወደ ተስፋ እንዲለወጥ ቀጣይ ጊዜ በህብረት በአንድነት እንድንዘንግ በግለሰብ ደረጃ ጥሬን ያቀርባለሁ። አቶ አለልኝ ምህረቱ መያድ ከጋበዛቸው እንግዶች አንዱ ነበሩ። አቶ አለልኝም በሽብር ወንጀል ተከሰው ፍርድ ቤት ለቀረቡ ብዙ ኢትዮጵያውያን ጥብቅና ሲቆሙ የነበሩ የህግ ባለሙያ ናቸው። አቶ አለልኝ በሀዘን ለተጎዱ ቤተሰቦችና ለታዳሚዎች እንዲህ ብለው ነበረ። ልጆቻችሁ ታላቅ ሰማዕትነት ነው ያገኙት። ልጆቻችሁ ለሀገራቸው ክብር ነው የሞቱት። ልጆቻችሁ ወላጆቻችን የሰጡት ድምፅ አይሰረቅ፣ ወላጆቻችን ወንድሞቻችን፣ እህቶቻችን የሰጡት ድምፅ አይሰረቅ ብለው ነው የሞቱት። በክብር ነው የሞቱት። በወቅቱ እንደተባለው ባንክ እየዘረፉ አይደለም የሞቱት። ከየትኛው ባንክ በር ላይ ነው ሰው የሞቱት? በየቤቱ ባንክ ነበረ እንዴ? በየደጃፉ ነው የተገደለው ሰው። ደጃፉ ላይ ሆኖ አጠገቡ እንኳን በኪሎ ሜትር፣ በአንድና በሁለት ኪሎ ሜትር የሚቆጠር ባንክ አጠገቡ የሌለ ሰው ባንክ ሲዘርፍ ሞተ ብሎ መናገር እጅግ በጣም አሳፋሪ ነበር፣ ከነገሮች ሁሉ በላይ ማለት ነው። ለቤተሰቦቹ ደግሞ የበለጠ የሚጎዳ ከመሞታቸው የበለጠ የሚጎዳ ነበር። ለማንኛውም ያ ጊዜ አልፏል። ቢያንስ ዛሬ እንዲህ ብለን ለመተንፈስ በቅተናልና እስኪ ይሄን የተነፈስንበትን ለውጥ ወደ ዋናው ትክክለኛ የኢትዮጵያ ሕዝብ ወደሚፈልገው ለማድረስ ሁላችንም የየበኩላችን እናድርግ። መኢአድ ወይም መላው ኢትዮጵያ አንድነት ድርጅት ከ1998 ዓ ም ጀምሮ ሰኔ አንድ ቀን 1997 ዓ ም በጸጥታ ኃይሎች የተገደሉትን ዜጎች በየዓመቱ ሲያስብ እንደቆየ ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። you. Mm -hmm. አመሰግናለሁ መለስካቸውን ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። አጠር ያለ ዜና አለን። በኒውዮርክ እምብርት ክፍለ ከተማ ማንሃታን ሰማይ ጠቀስ ፎቅ ላይ ከአንድ ሰዓት በፊት ሄሊኮፕተር ወድቆ አንድ ሰው መሞቱ እየተነገረ ነው። ሄሊኮፕተሩ ከወደቀበት ህንፃና አካባቢው በመቶች የሚቆጠሩ ሰዎች እንዲነሱ መደረጉን የኒውዮርክ ከተማ እሳት አደጋ መምሪያ አስታውቋል። ሄሊኮፕተሩ የወደቀበት ምክንያትና ያደረሰው ጉዳት ስፋት መሞቱ ከተነገረው የሄሊኮፕተሩ አብራሪ በስተቀር ገና በውል አልተገለጸም። ዝግጅታችን በዚሁ አበቃ። አብራችሁን ስለቆያችሁ እናመሰግናለን። ያስተናግድናችሁ ቆንጂት ታዬና እኔም ሰሎሞን አባተንን። ቀጥሎ የትግርኛ ስርጭት ይቀርባል። ደህና ደሩ። ደህና ደሩ።